ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ። ምርታ ወደሙ። ትራክተሮች ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ። ማክሰኞ ዕለት ነው ሁሉም እንቅስቃሴ ተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደሞዝ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው። መሬት በሊዝ ነው የሚሰጥባል እና ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችን ምንም ጠይቀን አሰሪ ድርጅታችን የቱ እንዲሆን አልታወቀም። የሚከፈለን በራሳችን መሬት የተኛው ነው የሚከፈለን ስድስት መቶ ብር ነው። ስድስት መቶ ብር መሬቱ እንዴት አድርገን በሊዝ መግዛት እንችላለን? የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናግሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስቦ መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ ይህንን ጥያቄ ማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልክ ባለማግኘታቸው ነው። መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከነዋሪዎችና ከሌሎች ምንጭ ለመረዳት ተችለናል። ቀደም ሲል የመንግስት እርሻ የፒ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ተገባ። በኋላም እንደዛ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። እዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም እኔንም ተወካይ አለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረውና ጥያቄው ይኸው ነው። በዚህ የእርሻ ልማት ሁለት መቶ አምስት ቋሚ ሰራተኞች ሲኖሩ ከአምስት መቶ እስከ ስድስት መቶ የሚጠጉ ጊዜያዊ ሰራተኞች እንዳሉ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮክ ኩባንያ ተናግረዋል። የደረሰው ውድመትም ወደ ሀያ ሚሊየን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻልንም። ሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢውም ወደ 12000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20 ሺ በአማካይ ደግሞ በአመቱ ውስጥ ከ7 እስከ 9 ሰራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቄያቸው ነበር። ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው? የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤት ትነት ይሰማዋል። የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሸል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋራ ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱንን አያየውም። ከመሬት መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ። ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸውን እንትኖች አሉ፣ ቃለመጠይቆች አሉ። እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ህጄ አላየሁትም። ነገር ግን ይሄ ችግር አለ። በአንድ አገር ውስጥ እኮ ኢንቨስትመንት ያስፈልጋል። የውጭ ባለሀብቶች ሀገር ወደ ሀገር ይግቡ በሚባልበት ጊዜ እኮ ተመጣጣይን ጥቅም ለማግኘት ነው። ተመጣጣይን ጥቅም ምንድን ነው? ለምሳሌ ሳውዲ ስታርን እንውሰድ። ያነ ለም መሬት በሳውዲ ስታር ከተወሰደ በኋላ በጣም እጅግ የሚዘገንን የአካባቢ መውደም አለ። የህብረተሰብ መውደም አለ። ያነ እርሻ የለማው እርሻ በማን ኤክስፔንስ ነው? ማን ማንን ጎድቶ ነው? የሚለውን ብንጠይቅ ነዋሪዎችን ጎድቶ ነው። ኢትዮጵያንም ጎድቶ ነው። አንድ ሚሊዮን ቶን ሩዝ ተመርቶ ለማን ገበያ ነው የሚቀርበው? በተመሳሳይ በዚያ ጊዜ ኢትዮጵያ አንድ ሚሊዮን ቶን የሚሆን ስንዴ እና ሌላ ጥራጥሬ ከአሜሪካ አግኝታለች። ስለዚህ በአንድ በኩል መሬትን እያከራዩ ለሳውዲ ገበያ ማቅረብ፣ በሌላ በኩል ግን የኢትዮጵያ ሕዝብ እንዲራብ ማድረግ እና ወይም የኢትዮጵያ ሕዝብ ሸማች እንዲሆን ማድረግ፣ እነዚህ ሊጣጣሙ የማይችሉ የፖሊሲ ችግሮች ናቸው። ግን እርስዎ ባሉት የውጭ ምንዛሬ በማስገኘት ለሌሎች ልማታዊ ስራዎች ለሕዝቡ አገልግሎት ለማድረስ የሚያስችሉ ቁሳቁሶችና የመሳሰሉ ነገሮችን ለማስገባት ሊውል አይችልም ወይ የሚል ጥያቄ ይነሳል። አግባብ ያለው ጥያቄ ነው። ነገር ግን የውጭ ምንዛሬ በኢትዮጵያ ውስጥ አግባብ ባለው ኃላፊነት ባለው ለህብረተሰቡ ቋሚ ድርጅቶችን በሚያስገኝ ሁኔታ ተከስቷል አልተከሰተም የምለውን መጠየቅ ይኖርብናል ይኖርብናል። ኢትዮጵያ እኮ በሙስና እና በሌብነት የምትዘረፍ ሀገር ናት። ስለዚህ እርግጥ ነው የተሰሩ ስራዎች የሉም ማለት አይደለም። የተሐድሶ ግድብ አንድ ጥሩ ምሳሌ ነው። ሌሎችም መሰረተ ልማቶች አሉ። እነዚህ የሚናቁ ነገሮች አይደሉም። ነገር ግን ኦፕቲማል የሆነ በአብዛኛው ከፍተኛ የሆነ የአገር ኢኮኖሚ መሰረት የሚችለው በስርቆት አይደለም። ያነ የሚሰረቀው የውጭ ምንዛሬ አገር አገርን ለማልማት የህዝብን ህይወት ለማሻሻል ሲቻል ብቻ ነው። ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቄታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት። በኢትዮጵያ ውስጥ መሬት የህዝብና የመንግስት ከህገ መንግስቱ ጀምሮ ማለትም በአጭሩ የሚያስቀምጠው ባለቤትነት የህዝብና የመንግስት ነው ይሄ የሆነው ግን በኢትዮጵያ ውስጥ በግብርናው ክፍል ውስጥ የሚንቀሳቀሱ ሀይሎችን ስናይ በአብዛኛው በአብዛኛው በአነስተኛ ገበሬዎች የተያዘ መሬት ነው ያለ ይሄ ማለት የተያዘ በምንልበት ጊዜ ከምርት አንጻር ማለት ነው። በየአመቱ ከሚመረተው ለምሳሌ አመታዊ የሰብል ምርት የሰብል ስንልም ቋሚ ሊሆን ይችላል ወይም አመታዊ ሰብል ሊሆን ይችላሉ። ወደ ዘጠና አምስት በመቶ በላይ ያለው የሚያመርቱት በመሬት ይዞታቸው ከአምስት ሄክታር በታች ያሉ ናቸው። እንዲሁም ከዚህ ውስጥ ሰፊ የሚይዙት የመሬት ይዞታቸው አንድ ሄክታር በታች ያላቸው ናቸው። ስለዚህ እነዚህ አነስተኛ ያላቸው ናቸው። በአንጻሩ በአሁኑ ሰዓት ያለው በቅርብ ጊዜ ያለው የማዕከላዊ ስታትስቲክስ ኤጀንሲ መረጃዎች እንደሚያሳዩን ከሆነ በኢትዮጵያ ውስጥ ከአስር ሄክታር በላይ መሬት ኖሯቸው በአመት ከሚመረተው ወደ አስራ ሶስት ሚሊዮን ሄክታር ከሚጠጋ ውስጥ የሚያመርቱ ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በሚመጡ እንደዚህ ቅድም መንሽ ያርጋቸው ታራቱሪ የሳውዲ በምትባለው አይነት ሳውዲ ከሀገር ውስጥ መቀል አለባቸው በሚል እንጂ በሀገር ውስጥም ይሁን ከውጭ የሚመጡ ባለሀብቶች መምጣት አለባቸው። እነሱ በሚመጡበት ጊዜ ግን በጣም በጣም ሴንስቴክ ብ ለምንድን ነው የሚመጡት? ምን ሊሰሩ ነው የሚመጡት? የትኛውን ክፍተት ሊሞሉን ነው የሚመጡት? ይሄ ክፍተታችን ከምግብ ዋስትናን ከማረጋገጥ አንጻር ነው ወይስ ኤክስፖርት አድርገን ሬቨኒ ጀነሬት ከማድረግ አንፃር ነው? ይሄ ይሄን ሁሉ ጥረት አድርጎ ዳይጀስት አድርጎ መቅረብ አለበት እንጂ የእነሱ ሚና በእነዚህ ይተካል አይደለም። ባለሀብቶች እንዲገቡ ይፈለጋል፣ አገር በቀልም ሊሆን ይችላሉ። ሶኖ ሶፎስ ያው እንደምትሰማው ነው። ለምሳሌ ያህል ባለፈው ዓመት ብዙ በበር ከጠቅላይ ሚኒስትር ቢሮ ጀምሮ ትላልቅ እርምጃዎች ተወስደዋል። በክልልም መሬት ወሰዱ ወሰዱ ወሰዱና ለግብርና ተብሎ የምንሰማው አይደለም። መሬቱን አላለሙትም። በዛ ተሳክቶ የመጣ ገንዘብ ይሄ እንግዲህ በጋዜጣ ላይ የምናነበው ሌላ ስራ ላይ ዋለ አይደለም። ጀኒኑ የሆነ ኢንቨስተር ጀኒኑ የሆነ አልሚ ያስፈልጋል። የራሳችንን አነስተኛ ገበሬዎች ከአሉበት ጥቅሰን እየወጡ ያሉትን በተለይ ወደ ዘመናዊና ንግድ መር ወደሆነ ባሪድ ያለብን የሚለው ሀሳብ እየጎለበተ፣ በሁለተኛ ግን አሁን ያልከው እንግዲህ የግሉን ዘርፍ ማጠናከር ነው። ይሄ መጀመሪያም አንድ ነገርን ማመን ያስፈልጋል። እኛም ሀገር ውስጥ አሁን አሁን ክርክሩን ረገብ እንዲ ያደረግነው ይመስለኛል። በተለይ አነስተኛ ገበሬዎቻችን የግል አይደሉም የሚል ክርክር ወይም ደግሞ እነሱን የሚወክሏቸው ድርጅቶች እንደ ገበሬ ማህበራት የህብረት ስራ ማህበራት የግል አይደሉም ወይ ምንድናቸው? የመንግስት ናቸው? ይሄ ሬዲክለስ ነው፣ ይሄ ነገር ነው ገበሬዎቻችን በተፈጥሮ የግል ናቸው አርጊመንት ነው ያለኝ። ክርክሩ መሆን ያለበት ግን የእኛ ገበሬዎች በሁሉም መቃኘት ያለበት ከኤክስቴንሽኑ ጀምረ ከግብይቱ አሰራር፣ ከሁሉም ጀምረ መቃኘት ያለባቸው ያለበት የእነሱም ምን ላምርት፣ እንዴት አድርገ ላምርት የሚያስፈልጉኝን ግብአቶች ከየት ልግዛ፣ ገዝቼ ምን ተጠቅሜ ካመረጥኩ በኋላ ወደ የትኛው ገበያ ልውሰድ፣ መቼ ልውሰደው መወሰን የእነሱ መሆን አለበት። እንደዚህ አይነት ገበሬዎች ፈጥረናል ወይ ብለህ ብታይ ግን በግጋት ጥልቁት አልፈጠርንም። ይሄ ከፍተኛ የሆነ የፖሊሲና ስትራቴጂ ለውጥ ያስፈልገዋል። ይሄን ስናደርግ ነው ቅድም ያልኩህ ገበሬዎቻችን ሩል ፕራይቬት ፋርመርስ ሲሆኑም እነሱ የሚያቋቁሟቸውን ድርጅቶች እንደዛ ሲሆኑ፣ እነዚህ ገበሬዎቻችን ለምሳሌ ማዳበሪያ ይግቤታ ከመንግስት ብቻ መጠበቅ የለባቸውም። ወይም መንግስትም እኔ እኔ ማዳበሪያ የሚያቀርብል ብቻ ማለት የለበትም። ማዳበሪያን ከየት መግዛት እንዳለባቸው እነሱ ይወስናሉ። አቅራቢዎች ተወዳዳሪ መሆን አለባቸው። በግብዓት ግብይቱም ሆነ በምርት ግብይቱ መወሰን ያለባቸው እነሱ ናቸው። አካል በዚህ ውይይት ላይ የሆራይዘንና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናውን እናደርሳለን።